የኖቬል ኮሮና ቫይረስን ስርጭት ለመቆጣጠር ግብረ ኃይል አዋቅሮ እየሰራ መሆኑንና የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራም እንዲያጤነው ለመንግስት ጥያቄ መቅረቡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ ወደ ደቡብ አፍሪካ ለምርመራ ልኮት የነበረ የአራት ሰዎች ናሙና ከቫይረሱ ነፃ መሆኑ መረጋገጡም ታውቋል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኖብል ኮሮና ቫይረስ ወደ ኢትዮጵያ እንዳይገባና ቢገባም ምላሽ ለመስጠት የሚያስችሉ ሥራዎችን ለማከናወን የጤና ባለሙያዎችን ማሰልጠን፣ ባለሙያዎችን በለይቶ ማቆያ ማዕከላትና የዓለም አቀፍ በረራ በሚደረጉባቸው የአየር መንገዶች በመመደብ የበሽታ ቅኝት ሥራዎች ተጠናክሮ እየተከናወነ መሆኑን ገልጿል። ቫይረሱን በመከላከል ሂደት ላይም የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤ ነው። ለመንግሥት ጥያቄ መቅረቡን በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ለአሜሪካ ድምፅ ገልጸዋል። በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት እንግዲህ ላቦራቶሪ፣ ሌሎቹን ኮሮና ቫይረስ አምስት አይነት ኮሮና ቫይረስን ይለያል። የሳርስ ሲቨር አክቲቭ ሬስፓራቶሪ ሲንድረም እና ይሄ ደግሞ አዲስ ስለሆነ የኒ ኮሮና ቫይረስ ነው ስለዚህ ለጊዜው እዚህ እነሱን መቶ ፐርሰንት ነጻ ነው ለማለት ስለሚያስቸግር ሳውዝ አፍሪካ ሊገናል። አሁን ግን ከአፍሪካ ሲዲሲ እና ከደብሎች ጋር ሁነን ይሄንን ካፓሲቲ ለዚህ ቴስት የሚያስፈልጉትን ነገሮች ሁሉ እያስገባን ስለሆነ አሁን ከቅርብ ጊዜ ጀምሮ በሀገር ውስጥ የምናደርገው ይሆናል ማለት ነው። ይሄን የሚያስተባበር በሀገር አቀፍ ደረጃም ታክስ ፎርስ ተቋቁሟል። በጤና ሚኒስቴር የሚመራ በኛ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እነዚሁ ቴክኒካል ዎርኪንግ ግሩፕ በዋና ዳይሬክተር የሚመራ ተቋቁሟል። ኤመርጀንሲ ኦፕሬሽን ሴንተር አክቲቬት አድርገናል። ስልጠናዎችንም እንግዲህ እንደሚያስፈልጋቸው ጤና ባለሙያዎች ሁሉ እየሰጠን ነው። ምናልባት እንግዲህ በምልክቱ የተጠረጠሩ እና ታመሙ ካሉ ተለይተው የሚታከሙበትን የጤና ተቋማትን ሁሉ ለይተናል። በቅርብ ይህንን የቫይረሱን ስርጭት በተመለከተ ወደ ቻይና ከሚደረጉ ጉዞዎች ብዙ ሀገሮች ታቅበዋል። የኢትዮጵያ አየር መንገድ ግን ወደ ቻይና የሚያደርገውን ጉዞ መቀጠሉን ማስታወቁ ይታወሳል። የእናንተ ኢንስቲትዩትም ሆነ ጤና ጥበቃ ምንድን ነው የሚመክረው? መሰል ችግሮች ሲፈጠሩ የአየር ትራንስፖርት መልካም ነገር አለው፣ እንደገና ደግሞ ከዚህ አንፃር ደግሞ አሉታዊ ተጽዕኖ አለው እና ለመንግስት ለጤና ጥበቃ ሚኒስትር እንግዲህ የሚያስፈልጉት ተክኒካል የሆኑ ነገሮችን ቀርበዋል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው፣ የሶሻሉ፣ የፖለቲካው፣ የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራልና ይሄ እየተጠበቀ ነው። የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤን ለመንግስት ጥያቄ ቀርቧል መባሉን ተከትሎ የኢትዮጵያ አየር መንገድ የበኩሉን ሀሳብ እንዲያክል ያደረግነው ሙከራ አልተሳካለንም። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቦሌ አየር ማረፊያ በመንገደኞች ላይ የሚያደርገውን የሰውነት ሙቀት የበሽታው ምልክቶች ልየታ ጥር 25 2012 ወደ ደቡብ አፍሪካ ለምርመራ ተልከው የነበረው የአራት ሰዎች ናሙና ውጤት ከኖቬል ኮሮና ቫይረስ ነፃ መሆኑን አስታውቋል። እስካሁንም በቫይረሱ መያዙ የተረጋገጠ ሰው አለመኖሩን ኢንስቲቱቱ ገልጿል። ሁለተኛ የተጠረጠሩት ደቡብ አፍሪካ የተላኩ አሉ። የመጀመሪያው ባችም አራቱ ኔጋቲቭ ነው የሆኑ ሁለተኛውም እንግዲህ ኔጋቲቭ ሆኖ ነው ሪዛልቱ እየደረሰን ማለት ነው። ይሄ ጥሩ ነው፣ ጥሩ የሚባል ነገር ነው። ስለዚህ የተጠረጠረ ሁሉ ያው ኖቬል ኮሮና ቫይረስ ነው ማለት አይቻልም። ነገር ግን ምንጊዜ በሆነ ይህን ምልክት ያሳዩትን በንቃት መከታተልና አስፈላጊውን ክትትል ማድረግ በጣም አስፈላጊ ነው። ለሁሉም የኢትዮጵያ ክልሎች ከበሽታው ጋር በተያያዘ የጤና ደህንነት መጠበቂያ ቁሳቁሶች ድጋፍ መደረጉን የገለጸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ህብረተሰቡ የኮሮና ቫይረስ ከገባባቸው ሀገራት የሚመጡ መንገደኞችን እንዲሁም ከነዚህ ግለሰቦች ጋር ንክኪ የነበራቸውን ሰዎች የበሽታው ምልክቶች፣ ትኩሳት፣ ሳል፣ የትንፋሽ መቆራረጥና የመተንፈስ ችግር ከታየባቸው በአስቸኳይ ወደ 8335 ነፃ የስልክ መስመር ላይ በመደወል ሪፖርት እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።